በየሚኒስቴር መስሪያ ቤቶቹ በወጡ ደንቦች የተለዩ የኢትዮጵያ የፌዴራል መንግስት ሰራተኞች ዛሬ ከቤታቸው መስራት መጀመራቸውን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ዛሬ ተግባራዊ የሆነው የሚኒስትሮች ምክር ቤት ትናንት ያሳለፈው ውሳኔ መሆኑን የጠቅላይ ሚኒስትሩ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ለአሜሪካ ድምፅ አስታውቀዋል። እስክንድር ፍሬው ዝርዝሩን ይዟል። በየሚኒስቴር መስሪያ ቤቶቹ በወጡ ደንቦች የተለዩ የኢትዮጵያ የፌዴራል መንግስት ሰራተኞች ዛሬ ከቤታቸው ሆነው መስራት መጀመራቸውን የጠቅላይ ሚኒስትር ጽፈት ቤት አስታወቀ። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ለአሜሪካ ድምፅ እንዳስታወቁት ትናንት በሚኒስትሮች ምክር ቤት የተላለፈው ውሳኔ ተግባራዊ መደረግ ጀምሯል። ለምሳሌም ከጠቅላይ ሚኒስትር ጽህፈት ቤት ሰራተኞች ከቤታቸው ሆነው እየሰሩ እንደሆነ ከሚያብራሩበት ይጀምራሉ። ያው መጀመሪያም ከጠቅላይ ሚኒስትር ጽህፈት ቤት ተጀምሮ ነበረ። ትናንትናም ከሰራተኞች ጋር ውይይት ተደርጎ ከቤታቸው ሆነው የሚሰሩት ተለይተው ተግባራዊ ሆኗል። ያዛሬም ከዛም ሆኜ ነው የማናግረው ያለሁት እና ከፊፍ አራት በመቶ ያህል ሰራተኞች ከቤታቸው ሆነው እንዲሰሩ ተደርጓል። በሌላም የፌዴራል ሚኒስቴር መስሪያ ቤቶችና የመንግስት መስሪያ ቤቶችም እንደዚሁ ተግባራዊ ይሆናል። ለምሳሌ ያህል የውሃ መስኖና ኢነርጂ ሚኒስቴር መስሪያ ቤት ሰማኒያ በመቶ ሰራተኞቹ ከቤት ሆነው እንዲሰሩ ተወስኖ በዛ መልኩ እነሱም ጀምረውበታል። የንግድና ኢንዱስትሪ ሚኒስቴር መስሪያ ቤት ስልሳ አንድ ፐርሰንት በመቶ ስልሳ አንድ ፐርሰንቱ፣ የትምህርት ሚኒስቴር ሰማኒያ ሰባት ፐርሰንት፣ የውጭ ጉዳይ ሚኒስቴር ሰባ አምስት ፐርሰንት፣ እንደዚህ እያለ ይሄን ያህል ሰራተኞች ከቤታቸው ሆነው የሚኒስቴር መስሪያ ቤቶቹና መስሪያ ቤቶቹ ራሳቸው ክሪቴሪያዎች አውጥተው ማነው ከቤት መስራት ያለበት ማን ነው ቅድሚያ ሊሰጠው የሚገባው በተለይ ደግሞ በእድሜም ከፍ ያሉ ለዚህ ቫይረስም ተጠቂ ሊሆኑ ይችላሉ የሚባል ወይም እድሜያቸው ከፍ ያሉ እና ነፍሰጡር የሆኑ ሴቶች እነሱንም ከቤታቸው እንዲሰሩ በራሳቸው መስፈርትና ክራይቴሪያ አውጥተው ተግባራዊ ሆኖ ዛሬ ተጀምሯል። ስለዚህ ከመስፈርቶቹ መካከል አሁን ያብራሩልኝ። እነዚህ ሁሉ ከግምት ገብተዋል። እንደዚህ አይነት ነገር ተጠቂ ሊሆኑ ይችላሉ። እንግዲህ ያው መስሪያ ቤት ውስጥ ሰው ሰብሰብ ስለሚልም ለዚህ ተጋላጭ ይሆናሉ የሚባሉት ይህ ታሳቢም ተደርጎ ግን እያንዳንዱ መስሪያ ቤት ደግሞ ሌላ እስከነ ስራቸው ሁኔታ ጋር እንግዲህ እዛ ውስጥ ግምቱን እስከ ገብቶ ስራው ምን ያህል ይስተጓጎላል፣ ምን ያህል ያስተጓጎልም፣ ምን ያህሉ ደግሞ ከቤት ሆኖ በማይስተጓጎል ሁኔታ ከቤት ሆኖ ሊሰራ ይችላል፣ አስተዋጽኦ ሊያደርግ ይችላል የሚለውን ከግምት አድርገው እያንዳንዱ መስሪያ ቤት እንግዲህ የራሱን መስፈርት አውጥቶ በዛ አስኬድታል ማለት ነው። እንግዲህ እዚህ ላይ ከጠቅላይ ሚኒስትር ጽህፈት ቤት አሁን እርስዎ እንደገለጹልኝ ስልሳ አራት ከመቶ የሚሆኑ ሰራተኞች የጠቅላይ ሚኒስትር ጽህፈት ቤት ሰራተኞች ከቤታቸው ሆነው ነው እየሰሩ ያሉት የጠቅላይ ሚኒስትሩና የጽህፈት ቤታቸው የጊዜ ዋነኛ ትኩረት ይህንን ኮሮና የመከላከሉን ጥረት መምራት መሆኑ ይታወቃል እናም ስልሳ አራት ከመቶ የሚሆኑ የጽህፈት ቤቱ ሰራተኞች ከቤታቸው እንዲሰሩ መደረጉ የሚፈጥረው ክፍተት በአንድ በኩል በሌላ በኩል የውሳኔውን አስፈላጊነት ሚዛን እንዴት መጠበቅ ይቻላል እንግዲህ እንደምታውቀው ያው በየቀኑ ከዓለም የምንሰማውን ዜና አለ። ይህ ነገር በጣም ቫይረሱ እየተሰራጨ እየመጣ ነው። ኢትዮጵያ ላይም እስካሁን እንግዲህ ያስመዘገብነው አስራ ሁለት ሰዎችን ቢሆኑ በዚህ ቫይረስ ተስክቷል የሚባለው እየተስፋፋ እንዳይመጣ ደግሞ የምናደርጋቸው ጥረቶች ናቸው ከሌላ ሀገሮች ተሞክሮዎች እያየን እኛ በምንወስደው እርምጃዎች ነው ቀደም ያሉ እርምጃዎች የወሰድን መጠን ያንን ነገር ደግሞ የቫይረሱ ስርጭት ለመግታት የምናደርጋቸው እርምጃዎች ናቸው። እንግዲህ ብዙ ተጽዕኖ እንዳይፈጥርብን ልናደርግ የምንችለው ማለት ነው። ፈተት ቤቱ ስልጠራት በመቶ ሰራተኞች ስራ ላይ ያሉን ማለት እውነት ክፍተት ነገር ይፈጥራል። ነገር ግን በተለይ ደግሞ የበለጠ ይሄ ነገር በየተሰራጨ ሰው የሰው ብዙ ብር ደግሞ ካልታገጠ ለጤ የተሰራጨ እንግዲህ የሀገርም ሲሆንና ቤቱ ውስጥ የሚገባበት ነገር ስለሆነ አንዳንዴ እንደዚህ አይነት እርምጃዎች በሚወሰዱበት ሰዓት ያው ባላንሱን ይጠብቃል አይጠብቅም የሚለው ብቻ ሳይሆን ማዳንም ያለብንም መስተካከል ያለባቸውን ነገሮች እነዚህ አይነት ነገሮች በጣም በሰፊ እንዳይሄዱ መደረግ ያለባቸው ውሳኔዎች፣ አንዳንዴ ጠንከር ያሉ ውሳኔዎች መወሰድ አለባቸው ከዛ አኳያ ነው። ግን ይህም ሲሆን ከቤታቸው ሆነው የሚሰሩት ሰራተኞች በተለያየ ሁኔታ ኮንትሪቢዩት ማድረጋቸውን ማቆም የለባቸውን። በኢሜይል፣ በኦንላይን ዶኪመንትም የተለያዩ ነገሮችን ግብአቶችን የሚያቀርቡት የጽሁፍ ነገሮችም ካሉ ካሉበት ሆኖ የሚሰሩበት መንገድም እንዲደረግ ተደርጓል ማለት ነው። ከዚህ ጋር ተያይዞ እንግዲህ ያው ከቤታቸው ሆነው ይስሩ የመንግስት መስሪያ ቤቶች ሲባል አንደኛው ዋናኛው ምክንያት ከትራንስፖርት መጨናደቅ ጋር ተያይዞ ነበረ። እንደምታስታውሰው እንግዲህ እስክንድር፣ መጋቢት ሰባት ላይ ይሄ በኮቪድ አስራ ዘጠኝ ላይ በጠቅላይ ሚኒስትሩ ሰብሳቢነት የሚኒስቴሪያል ኮሚቴው አንደኛ ውሳኔ ያደረገው የነበረው የመንግስት ሰራተኞች ለማጓጓዝ የሚጠቀሙባቸው ባሶች የመንግስት ሰራተኞችን ቢሮ ካስገባ በኋላ ለህዝቡ እንዲቀርብ። ምክንያቱም የፐብሊክ ትራንስፖርት ላይ በጣም ብዙ መጨናነቆች አሉ፣ በታክሲ ውስጥ መጨናነቆች አሉ። ያንን ነገር ለመግታት የመንግስት ሰራተኞች የሚጓጓዙበትን ባሶች ክፍት በማድረግ መንግስት ሰራተኞችን ቢሮ ካስገቡ በኋላ ለነሱ የሚቀርብላቸው ነበረ። አሁን ከሱ ጋር የመንግስት አውቶቡሶች የመንግስት አውቶቡሶች በነፃ አገልግሎት እንዲሰጡ ለህብረተሰቡ ማለት ነው። ስራቸውን ከጨረሱ በኋላ እርግጥ ነው ሰራተኞችን ጠዋት ቢሮ ካስገቡ በኋላ ሌላ ቦታ ሄደው ዴፖ ላይ ቁጭ ስለሆነ የሚሉት በነፃ ይህን ነገር እንዲያደርጉ ውሳኔ የተሰጠበት ነበረ። ግን ከዛ በተጨማሪ ደግሞ አሁን የትራንስፖርት ሚኒስቴርም እንግዲህ እንደምታውቀው በተቻለ መጠን በብዙ ፐርሰንቴጅ ባቡር ላይ ያለው የተለያዩ ትራንስፖርት ላይ ያለውን ህዝብ ለመቀነስ ሞክሯል። እንግዲህ የሚጨምትንም ሰዎች ብዛት ለመቀነስ በጣም ብዙ ጥረቶችም እያደረገ ነው ያለው። ግን ከዚህ አኳያ ያው መንግስት ሰራተኞችን በጣም ብዙ ወደዚህ ወደዛ የሚሉን ስለሆነ ዋነኛውም አላማ የዚህኛው ውሳኔ ከቤት ሆኖ በሚሰሩበት ሰዓት ሌላ ጫና እንዳይፈጥሩ የማህበራዊ ኑሮና እንቅስቃሴ ደግሞ ያደርጋሉ ተብሎ አይጠበቅም። በቤታቸው ሆናችሁ ስሩ ሲባል ጊዜ አትሊስት መንገድ ላይ ያለው መጨናነቅ፣ በየቦታ ያለውን አንድ ላይ የመሰብሰብ ያሉትን ነገሮች እነሱንም ራሱ ለመቀነስ ተብሎ ነው የታሰበው ማለት ነው። እርስዎ ከቤት ሆኖ ነው እያናገሩኝ ያሉት? አሁን ከቤት ነው የሚሰሩት? ቢለ ነው የመጨረሻ አላደረገው እኔ እንግዲህ አሁን ያለሁት ከቢሮ ሆኜ ነው የሚሰራው ከተወሰኑ ቢሮ ከቀሩት ሰዎች መሀከል እኔ ነኝ ያለሁት። ቢለኔ ስዩም የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም እስክንድር፣ እኔም በጣም አመሰግናለሁ። ግን አንድ የመጨረሻ ነገር በጣም ለማድረግ ነው ፈልገው ለአድማጮች፣ ያው እንግዲህ በእባካችሁን ያው በእኛም በኩል ኤንፎርስ የሚደረግ ነገር ነው፣ በመንግስትም በኩል በተለያዩ ትኖች ኤንፎርስ የሚደረግ ነገር ነው። ግን የሚወጡትን መመሪያዎች ከመንግስት በተለይ ደግሞ ራሳችን እንደ ግለሰብ ለራሳችንም ጤና ለቤተሰባችንም ጤና ለሕብረተሰባችንም እና ለአካባቢያችን ጤና መጨነቅ መቻል አለብን እና የሚወጡትን መመሪያዎች እንዳለ መቀበል መቻል አለብን እና መቀበል ብቻ ሳይሆን መተግበርም አለብን። ስለዚህ ችን ነገር ሳላሳስብ ማለፍ አልፈለግኩም። እስክንድር አመሰግናለሁ። ማሳሰቢያውን እኛም እናስተጋባለን፣ እንጋራለን። በጣም አመሰግናለሁ ብለኔ ስዩም።